የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ22፣ በ25 ና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። አገርንም ሆነ ድርጅቶችን ማስተዳደር ዋናው ዋናው መሰረቱ መሆን ያለበት ሰው ነው። የአገር ጉዳይ ወግ ነው አባተ ካሳ ይባላሉ። ከአሁን ቀደም ጀመር ባደረግን ወጋችን ተመልሰዋል። ዛሬ አንዳች እንግዳ የሚመስል ስሜት ይሰማኛል። ዛሬ አዲስ በምክንያት ፍለጋው እገዛ ተሻ ከሆነ የለም፣ ገና መግቢያው ላይ ነን እና ጥቂት ቆየት ብለን አብረን እንደርስበታለን። ታዲያ አዲሱ የስነ ልቦና ሰዎች እንዲህ ላለው ስም የለሽም ስሜት ስም አላቸው። አሁን ይበልጥ የሚያጓጓ ይመስላል፣ ብዙ ከቆየንበት አድማጮች ላይም እንዳናጋባ ሰጋለሁ። ለሁሉም የዛሬው መጽሔት ከመቼውም ለየት ማለቱን ልጠቁም። መልካም ሰላምታውን አልዘነጋንም አድማጮች ጤና ይስጥልን መሆኑን እንደምንሰነበታችሁ እንደምንስከረማችሁ ከሐምሌ 21 2011 ዓ ም ዝግጅታችን ጋር የአዲስ አበባውን ተባባሪያችንን ንጉሴ አክሊሉን ይዘን የፕሮግራሙ አዘጋጅና አቅራቢዎች እኔ አዲሱ አበበና እኔም አሉላ ከበደንን አቀናባሪያችን ብርሃን ኃይሉ ናት እስከ ምሽቱ አራት ሰዓት አብረናችሁን ቆያለን አሁን የሰዓቱ የዓለም ዜና ይቀድማል እንዳትሄዱ ትል ነበራን ዛሬማ የት ይሄዳል አዲሱ የትም ባይሄዱ ይሻላቸዋል አድማጮች ያልክ ነው ይመስለኛል አዲሱ ለሁሉም ግን ዜናው ይቀድማል ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ ዜናውን የማሰማችሁ ሰሎሞን አባተ ነኝ በንገው ዕለት በመላ ኢትዮጵያ ሁለት መቶ ሚሊዮን ችግኝ ለመትከል ታስቧል በዚህም ምክንያት የመንግሥት መሥሪያ ቤቶች ዝግ እንደሚሆኑ ተገልጿል ሙክታር ጀማልን መስመር ላይ ይዤዋለሁ ጤና ይስጥልኝ ሙክታር እንደምናመሸ እንደምን አመሸ ሰለሞን፣ እግዚአብሔር ይመስገን። እስካሁን ድረስ በእጅህ ያለውን ነገር ዘር ዘር አድርገህ ንገረን እስኪ አረንጓዴ አሻራ በሚል ዶክተር አብይ አህመድ በወጠኑትና በስፋት ያነሱት በነበረው አራት ቢሊዮን ችግኝን የመትከል ዘመቻን ተመልክቶ በነገው ዕለት ሁለት መቶ ሚሊየን ችግኞች በአንድ ዕለት በአንድ ጀንበር ይተከላሉ የሚለውን ንቅናቄ ሁሉን ነገር ተፈጽሞ ዝግጅት መደረጉን ነው በዛሬው ዕለት የእንቅስቃሴው ግብረ ኃይል ወይ ደግሞ አብጂ ኮሚቴው እየገለጸው ይሄ ንቅናቄ ከተጀመረ ሰባ ዘጠኝ በመቶ ወይ ደግሞ ሶስት ነጥብ አንድ አምስት ቢሊዮን ችግኝ በአጠቃላይ መተከሉንም ነው ዛሬ የአብይ ኮሚቴው መግለጫ የሰጠው ለመገናኛ ብዙሃን። በስንት ጊዜ ነው ይሄ መከናወኑን የገለጸው አብይ ኮሚቴው። ይህ ንቅናቄ ከተጀመረ ወደ ወር አልፎታል። በአጠቃላይ ሲካሄድ የነበረው ሰዎች በነፍስ ወከፍም ወይ ደግሞ እንደዚያውም በቡድንም አብረው ሆነው ሲተክሉ የነበሩትን ጠቅላላ በመላ ሀገሪቷ የተተከሉትን ችግኞች ናቸው። አብይ ኮሚቴው ይህንን የገለጸው በነገው ዕለት ከሚተከሉ ሁለት መቶ ሚሊየን ችግኞች ውስጥ ሶስት ሚሊየን ችግኝ በአዲስ አበባ ከተማ ብቻ የሚተከል ይሆናል። ከነዚህ ውስጥ እስካሁን የነገውን ዕለት የጉድጓድ ቁፋሮ ዝግጅቱን በተመለከተ ሁለት መቶ አስራ አንድ ሚሊዮን ጉድጓድ ተቆፍሮ መዘጋጀቱን የተነገረው ለነገው ይህ ማለት ከታቀደው እቅድ በላይ ሊተከል ይችላል የሚል ነው። ለምሳሌ ከአነሳን በኦሮሚያ ብሔራዊ ክልላዊ መንግስት ብቻ መቶ ሀያ አንድ ሚሊዮን ጉድጓድ ነው ተዘጋጅቶ ይህንን ለመትከል የተዘጋጀው። አመሰግናለሁኝ ሙክታር። እንግዲህ ሙክታር ተጨማሪ ዘገባዎችን በነገው ዕለት ይዞልን ይመለሳል። ሁኔታውን ተከታትሎም ወደ ተከታዩ እናልፋለን። የትግራይ ምሁራን ሁለተኛ ዓለም አቀፍ ጉባኤያቸውን ዛሬ መቀሌ ላይ ጀምረዋል። እዚያ ደግሞ ሙልጌታ አጽበሃለ ተከታዩን ይዟል። ሁለተኛው ዓለም አቀፍ የትግራይ ምሁራን ኮንፈረንስ በዛሬ ዕለት ነው በመቀለ ከተማ የተጀመረው። ኮንፈረንሱ ዘላቂ እውቀት ት ያደረገ የኢኮኖሚ ና ማህበረሰብ መገንባት በሚል መሪ ሀሳብ ነው እየተካሄደ ያለው። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ኮንፈረንሱ በዛሬ ዕለት በከፈቱበት ወቅት ትግራይ ለመለወጥና የህዝቡን ችግር ለመ ከስሜት እና ከግርግር ወጥተን በስርዓት በሀሳብ ለዕልና ና በአንድነት እንስራ በማለት ተናግሯል። ባለፈው ዓመት በተካሄደው የምግብ የምሁራኑ ኮንፈረንስ ቀርበው ከነበሩ ጥናቶች መካከል የህብረተሰቡ ተጠቃሚነት ለማረጋገጥ የተወሰኑት ወደ ተግባር እንደገቡም ገልጸዋል። የምሁራኑ አንድነት ትክክለኛ መረጃና ጥናት በማቅረብ የተሻለ የተሻለችን ትግራይን ለመገንባት ያስችላታል ብለዋል። ዶክተር ደብረ በእውቀት ላይ የተመሰረተ እድገት እንዲመጣ ምሁራን አስተዋጽኦ እርክቱ ይገባል ብለዋል። ለአምስት ቀናት በሚቆየው በዚህ ኮንፈረንስ ስለ አስተዳደር፣ ጤና፣ ትምህርትና በሌሎች ትኩረት ያደረጉ በአስራ አራት ዘርፎች የቀረቡ ጥናቶች ተሳታፊዎች ውይይት ያሉ። በሌላ ዜና የክልሉ መንግስት ከህዝብ የጠየቀውን የገንዘብ ድጋፍ ተከትሎ ባለፈው ሳምንት የተካሄደውን ገቢ ማሰባሰቢያ አምስት መቶ አርባ ሚሊዮን ብር የተገኘ እንደሆነ ይታወቃል። በዛሬው ዕለት ሁለተኛ በዛሬው ዕለትም ሁለተኛ ዙር ተካሂዶ ነበር። አንድ መቶ አስራ ስድስት ሚሊዮን ብርም ለማበርከት ቃል ተገብቷል። ሙሉ ዝርዝሩን በእውነት በሚካሄድ በሚኖረን እሸው ላይ ይዤ እመልሳለሁ። አመሰግናለሁ። ለአሜሪካ ድምፅ ሙሉ ጌታ ጽቡሃ መቀለ አመሰግናለሁ። ሙሉ ጌታ፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስና እስራኤል አብረው የሰሩት የሚሳይል ጥቃት መከላከያ ስርዓት አስተማማኝና ውጤታማ መሆኑን አላስካ ግዛት ውስጥ ካደረጉት ሙከራ በኋላ አረጋገጡ። አሮትሪ ቀስት ሶስት ተብሎ የተጠራው ይህ የጋሻ ስርዓት ከኢራንም ሆነ ከሌላ የትም ቦታ ሀገራቸው ሊሰነዘርባት ከሚችል የሚሳኤል ጥቃት ጥቃት በአጥጋቢ ሁኔታ መከላከልና መሸፈን የሚችል መሆኑን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዛሬ አስታውቀዋል። ይህ የአሮትሪ ሚሳኤል መከላከያ ስርዓት የተለየና ግዙፍ እርምጃ ነው ሲል የዩናይትድ ስቴትስ የሚሳኤል መከላከያ ተቋም ገልጿል። የአውሮፓ ሀገሮች ፋርስ ባሕረ ሰላጤን የሚያልፉ መርከቦችን በወታደራዊ አጀብ ለመሸኘት መወሰናቸውን ኢራን ጸባጫሪና የጠብ ፍላጎት ነው ስትል ተቃውማለች። ኢራን በውሃ ግዛቷ ላይ በሚያርፈው ሆርሙዝ የባሕር ሰርጥ ላይ በእንግሊዝ ባንዲራ ትቀዝፍ የነበረች የስዊድን መርከብ በቅርቡ መያዟ ይታወሳል። ከበርካታ የአፍሪካ የአውሮፓ ሀገሮች ያ አድራጎት ውግዘት ገጥሞት እንደነበርም መዘገቡ ይታወሳል። ለዜና የተያዘው ሰዓት ጥበቃ ለቀሪ ዝግጅቶች ወደ አዲሱና ወደ አሉላ አልመልሳችሁ። ጤና ይስጥልኝ። ለራዲዮ መጽሔት ዝግጅታችን ተመልሰናል አድማጮች። የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደንን በመጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ ሳምንቷ ምርጥ ገጥም ታዲያ ወደ እኛው ሙያ የምትወስደን ትመስላለች። ጋዜጠኛው ጋዜጠኛው አባ ጆፌ ዥው ሽዌ ብር ክንፌ ከአደባባይ እስከ ጓዳ ከአውላላ እስካንጋዳ ከጥቁር ሐሩር ከለም ጠፉ ከሸለቆው ከአፋፉ ከዶፍ ጠረፍ ከች ከተፉ ጋዜጠኛው አባዲና በሺ እግሮች የምትሻገር በሺ ዐይኖች የምትማትር ማን እንዳንተ የትም ደራሽ ምዕራፍ ገሳሽ ኬላ ደምሳሽ ከነገር ነገር ነገር ጨራሽ ከውጥን ውጥን ግቡን አሳሽ ማን እንዳንተ ስንቱን በዐይኑ የሸለተ በትዝብቱ የሞገተ ማን እንዳንተ ማን እንዳንተ ገና ቀርበህ ሳትጨብጠው ለአመል ያህል በቃኘኸው በሩቅ ድምፅህ የሚበረየው ሲቃ ይዞት የሚርደው ግንባርህን የሚፈራ የቢግራሲ የቢግራሲ አባ ድሃሪ አባ ሴራ ምን ያህል ነው በብርህ የከተብከው ጋዜጠኛው አባ ጆፌ መንቆር ብዕርህ ስል ነው ካራ ሚጐደፍር ያሻጥር የድፍ ጋራ እሚፈታ የአድሃሪን መንጋጐራ እስክትወጣ እውነት ብጻት አንዲት ቅንጣት እውነት ብስራት ቈሻሻውን ጥራጊውን ብታት ንኸው እንደ ዝሃ ስንቱንን ከን ትነቅሳለ ስንቱን ሰሃ ጋዜጠኛው አባ መቻል በር ቢዘጉ አይመልሱህ አትቀየም ፊት ቢነሱህ በመርፌ አይን ሰተት ውልብ በስርቆቷ እልም ስልብ ይችን ጡልብ ያችን ቅንጥብ ከዚች አፈፍ ከዚያች ገፈፍ መሰርጁን ሲቃጣብህ አሉባልታ ሲዘርፍብህ የምትዳኛው በትዕግሥትህ በኮክቴል ላይ ሲጮኹብህ በአንድ ጉንጭህ አረቄዋን ሳብ ምጥጥ በሌልኛው ቁም ነገሯን ዋጥ ስልቅጥ ዐይኖችህ የጊዜ ዐይኖች ዝንተ ዓለም ክፍት ግዙፍ በሮች ጆሮዎችህ እንዳንቴና የከበሮ ስስ ብራና። ጋዜጠኛው፣ 1974 ዓ ም እውነትን ለሚፈልጉ ንቁ ጋዜጠኞች በዕውቁ ባለቅኔ ጸሐፊ ተውኔትና መምህር ደበበ ሰይፉ ግጥም ፕሮግራማችንን ጀምረናል። አዲሱ ስለ ህይወት እርካታ የሚወዱትን ስራ ስለ መስራት፣ አንዳንድ ብንባባል ምን ይመስልሃል? መልካም ነው እንጂ ያለ ጥርጥር የሚወዱትን ስራ መስራት መታደልም ነው። ግን የሆነ እሶን እና አሉላ ማንሳት ይህን ጉዳይ ስለምን ይሆን የህይወት ትርጉም የመኖር ጣዕም ከሚገለጥባቸው ብዙ ነገሮች አንዱ መሆኑ ትዝ ቢለኝ። ትዝታን ምናመጣው ታዲያ? ትዝታን ምናመጣው? እሱም ጥሩ ጥያቄ ነው እና መልሱ መልሱ። አዲሱ አሁን ለትዝታህ መነሻው ምንድን ነው? ማለቴ ነው። ያለ ወትሮው መልሱን መደበቅ የፈለግ ትመስላለ ዛሬ። ቀደም ብዬ ስሙን የማላውቀው ለየት ያለ ስሜት እየተሰማኝ ነው። ብይህም አልነበር መኖር ብርቅ ነገር ነው። ኑሮንማ፣ በልማዱ መንገድ ዝም ብሎ መኖርማ ብዙዎች ይኖሩታል፣ እንዳለው ትርጉም ያለው ህይወት ማለቱ ነው። ድንቅ አባባል አንድ ሌላ ግሩም ለዛ ያለው ያንንም ያህል ትርጉም የማያጣ ብሄል እንተ ልጅ ዛሬ ምንድን ነው ያስከው ላይ ነው? እርግጥ ስለ ሕይወት የማውቀውን ሁሉ በሦስት ቃላት ባጠቃልል ይለናል፣ ሌላው ዕውቁ ባለቅኔ ሮበርት ፍሮስት ወደፊትም ይቀጥላል። አንተ ነበርክ የምትለኝ፣ ዛሬ ደግሞ አንተ አልተቻልክ። ምክንያቴን በኋላ ላይ አድማጮች ያገኙታል። ታዲያ እንዳልኩት ከመቼውም የተለየ ነውና የዛሬው ራዲዮ መጽሔት ቆየት ብለን እንገልጣለን። ለአሁኑ ግን የምሽቷን ቀዳሚ ስልት እናስከትል። አንድ ቀን አለ የቀን አጋጣሚ አስመስሎ የሚያሳይ ሁሉንም ተስማሚ አንዳንድ ቀን አለ ከቀኖች ቀፋፊ በማይረባ ምክንያት መርዙ የሚነዛ አንዳንድ ሰው አለ። ቁም ነገር አዋቂ በመልካም ምግባሩ ለሰው ተጨናቂ አንዳንድ ነገሮች አዲሱ የዚህ ዘፈን ባለቤት ማን ነው ብል ፈጥኖ የሚታየው ጥላሁን ናዋ ልባል እችላለሁ። ሌላ ባለቤትም አውቃለሁ። አዲሱ ዘፈን ይመስላል። እኔ በጣም ነው የምወደው። በሰበብ አስባቡ አንዳንድ ነገሮችን መጫወት እፈልጋለሁ። አንዳንድ ነገሮች የሚገርምህ ነገር የሚሰጠኝ ትርጉም አለው። እንዲያውም የራዲዮ መጽሔት ቋሚ ርዕስ ላደርገው ስዳዳ ነው። አሁን ለየት ያለ ፕሮግራም ላይ የደረስኩት ወይነዶ ያሰኛል። የማዝነው ደግሞ ታዋቂ የተባሉ ደራሲያን ድርሰቶቻቸውን የሚተውኑ ሰዎች አንዳንድ የማያስፈልግ ነገር ይናገራሉ። ለምሳሌ ሁሌ ደጋግመን እንደምንለው እና ሰሚ እንዳጣ ነው ክ እንደምናክ ብለክ ክ ነበር የመሳሰለ ከዛ ሁሉ አርፎ ተርፎ ደግሞ አንዳንድ ሰዎች ቡድን የሚለውን ለምሳሌ ለማብዛት ቡድናት የሚለዋሉ ትልቅ ሰዎች አስተዋጽኦ ሁሌ እንደምንለው መስተዋጽኦ መስተዋጽኦ የሚለው አለ። ተለምዶ ይሄንን ነገር አንዳንድ ነገሮች በሚለው ርዕስ አካትቼ ለማምጣት በቃል ደለዛ ጀምር አድርገን ነበር፣ የአማርኛ አጠቃቀም ላይ ያሉ ችግሮችን። እኔም ሰነፍኩብህ። ታዲያ አሁን የማይቻል እያስመሰልከው ነው እና ምንድን ነው ምክንያቱ ለሚሉን ምናልባት እንደሚቻል ተናግሬ፣ ሌላ መንገድ እንደሚኖር ተናግሬ ወደ ጉዳያችን እንገባለን። መልካም አዲሱ፣ ዛሬ የእኔና አንተ ወግ ሰፋ ያለ ይመስለኛል። ነገሩ ገባኝ አጀማመርህም ስትንደረደረም ገብቶኛል። ስለ ዛሬው ራዲዮ መጽሔት አጣማጅህ ከዛሬ ጀምሮ አብሮህ እንደማይኖር ለመግለጥ የፈለግክ ይመስለኛል። አይኖርም የሚለውን ለመቀበል ፈቃደኛ እንዳለው እንዳለውን ካቃለሁ ግን በግድ ትቀበለዋለህ። አንተ ብቻ አይደለህም፣ ባለቤቴም አልተቀበለችውም፣ ከሬዲዮ ስራ መውጣቴን ረዥም ፈቃድ መውጣቴን ረዥም ፈቃድ። በሱ እንስማማ። አዎ ረዥም ፈቃድ ብዬ ነው የምለው እኔ መልካም። ቀደም ብለን ቃል እንደገባ ነው ሰፋ ያለው ዝግጅታችን እሱ ነው። ብዙም እንነጋገርበታለን። ሌላም በመስመር የሚመጣ የራዲዮ መጽሔት ሌላ አዘጋጃችንም ይኖራል። ቆየት ብለን ዝርዝር ውስጥ እንገባለን። ለሁሉም አሁን የምሽቱን የራዲዮ መጽሔት መድረክ መጋረጃ ከፍተናለንና ያደግኩት ሀረር ነው። የሀረር ልጅ ነኝ። እና ኦሮምኛም አማርኛም ቋንቋዎች እወዳቸዋለሁ፣ እጠቀምባቸዋለሁ፣ እናገራቸዋለሁ። ጠባችን በቋንቋችን ላይ መሆን ያለበትም ቋንቋው ልዩነቱ ጠቃሚ ነው፣ ውበት፣ ጉልበታችን ይገባ ነበር። እንዲያውም የክሪኤቲቪቲ ምንጭ ነው ልዩነት። ሁላችንም አንድ አይነት የምናስብ ከሆነ ግማሾቻችን እናስፈልግም እንላለን። የምንፈልገው የተለያየ አስተሳሰብ ነው። አዎን ቀደም ሲል እንደጠቆምነው በመግቢያችን ወደ አስተዋወቅናችሁ ቅንብር ነው የምናቀና። የሥራ አመራር ሙያ አማካሪው አቶ አባተ ካሳ ናቸው። ኢትዮክራሲ አዲስ የፖለቲካ ዘይቤ በቀደመው የራዲዮ መጽሔት ያስተዋወቅነው ወግ ነው። አዲስና አይነተኛ የመንግሥት አስተዳደር የሚያስተዋውቀውና እንካችሁ ተወያዩበት ያሉበት ጽሑፋቸውን መነሻ ያደረገም ነው። በአመዛኙ ተቀባይነት ያገኘውንና ባለም ዙሪያ በስፋት የሚታወቀውን የፖለቲካ ሥርዓት ከሀገር በቀል ፍልስፍና ጋር በማዋሃድ ኢትዮጵያዊ የምጣኔ ሀብት ሥርዓት እንገንባ፣ ይህም ለዛሬቱ ኢትዮጵያ በእጅጉ የሚበጅ ይሆናል ይላሉ አቶ አባተ። አቶ አባተን ያዋያቸው አንተ ነበርክና አሉላ ትቀጥሉ እሺ አመሰግናለሁ አዲሱ አቶ አባተ ከሀገራቸው ውጭ የተወለዱ የአዲስ ትውልድ መጀመሪያን ብለው ኢትዮጵያውያንም አሉ እርስዎ ረጅም ዓመት በዚህ በዩናይት ስቴትስ እንደኖረ ሰው የገዛ ልጆችን የልጆች ልጆችም ሆነ ሌሎች በአካባቢው በዙሪያ ያሉትን ያያሉ ስለ ኢትዮክራሲ ሲያስረዱ ዲሞክራሲ የሚለውን ጽንሰ ሐሳብ ከሀገሬው ባህልና ልማድ ጋር የሚዛመድበትም ጠቅሰዋል። ብዙ መቶ ዓመታት ወደኋላ የሚወስደንን ጽንሰ ሐሳብ ከሀገር በቀል ሁኔታዎች ጋር ማዛመድ የሚል ነገር ጨምረውበታል። አዲስ ነገር ይመስላልና እስኪ ያስረዱን። ለመሆኑ ይሄ ተሞክሯል? ሌላ ቦታ ኢትዮክራሲ በኢትዮጵያ ነው የምንሞክረው። ኢትዮጵያውያን በፈጠራ ነገር እኮ አዲስ አይደለንም። ከጥቁር አፍሪካ ውስጥ እኛ ብቻ ነን የራሳችን ፊደል ያለን ይህ እኮ ትልቅ የስልጣኔ እኮ ምልክት ነው። የራሳችን ፊደል ለመቅረጽ የቻልን ሰዎች የመንግስት አስተዳደር ዘዴ ለመፍጠር ምን ያቅተናል? በነጻነት የኖር ነጻነትን ትርጉም የምናውቅ ሰዎች ነን እኮ። ይሄ የመሰለ ኃይል እያለን ለምንድን ነው የራሳችንን ዲሞክራሲ ማንፈጥረው? ኢትዮክራሲ ለዚህ ነው የሚጠቅመን እና እኔ ይሄንን ያቀረብኩት ለመንደርደሪያ ነው። ፕሪስክሪፕሽን አድርጌ አይደለም ያቀረብ የሐኪም ማዝዣ አይደለም አይደለም። እና በዚህ መነሻ አድርገው እንዲያዳብሩት በጎደለ ብዙ መጽሐፍ የሚቻልበት አርዕስት ነው ያስማማል። ምናልባትም እርስዎ የጀመሩትን ሌሎች ሰዎችም እንዲጽፉበት መሰረታዊ መነሻ የሰጡ ይመስለኛል። እስኪ ገፋ አድርገን እንወያይ። አቶ አባተ የነጻነትን ትርጉም አምጥተዋል። የአገር በቀልን ስልጣኔ ፈጠራን በራሳችን ያለንን አንስተዋል። ለምሳሌ ፊደልን የቀረጽን ህዝቦች ነን የስልጣኔ መሰረትን ማሳያዎች ናቸው ብለዋል መሰረታዊ ዩኒቨርሳል የሚባለው የሁሉም የሆነው የዲሞክራሲ ጽንሰ ሀሳብ ከአገር በቀሉ ጋር እንዲዋሃድ ግን የትኛው ይነሳል የትኛው ይጣላል እንዴት ተደርጎስ አገር በቀል ወጎች ልማዶችን ዲሞክራሲ በሚለው ጽንሰ ሐሳብ የአሰራር መሰረት መስራት ይቻላል የሚለው የብዙዎችን ስራ የሚጠይቅ ይመስላል እስኪ እንደው ገፋ አድርገው ቢያወያዩ ነው አዎ እኔ እንግዲህ በማኔጅመንት ፊልድ ብዙ ስለቆየሁበት፣ ሀገርንም ሆነ ድርጅቶችን ማስተዳደር ዋናው ዋናው መሰረቱ መሆን ያለበት ሰው ነው። ኢትዮጵያዊውን እንዴት ወደ ኋላ እናስቀረዋለን? እንዴት እንጨቁነዋለን? ለምንድን ነው እንደ ራሳችን የማናስበው? እኔ ላይ አንድ ሰው ክፉ ነገር እንዳያደርግ የምፈልግ ከሆነ፣ ለምንድን ነው እኔ ሌላ ወንድሜ ላይ ክፉ ነገር የማስበው? እና ይሄ የኢትዮጵያዊነት ፍቅር የነበረው ምን ነው የት ገባ? እኔ እሱ ነው የሚያስጨንቀኝ። ድሮ ኢትዮጵያውያን በመንገድ ስንታይ ኢትዮጵያዊ ሳይ በጣም ነበረ ኤክሳይትድ መሆነው ኢትዮጵያዊ ያገኘው ብዬ እንዲ። የት ገባ ያ ሁሉ ፍቅር? እና ይሄ የረጅም ጊዜ ታሪክ ስላለን አብረን እንደ አገር እንደ ሕዝብ ስለኖር የጎሳ ልዩነታችን እኮ ጌጥ ነው። እሱ ቋንቋው ራሱ ሁሉ ጌጥ ነው። ያደግኩት ሀረር ነው። የሀረር ልጅ ነኝ እና ኦሮምኛም አማርኛም ቋንቋዎች እወዳቸዋለሁ፣ እጠቀምባቸዋለሁ፣ እናገራቸዋለሁ። ጠባችን በቋንቋችን ላይ መሆን የለበትም። ቋንቋው ልዩነቱ ጠቃሚ ነው ውበት፣ ጉልበታችን ምን ይገባ ነበር። እንዲያውም የክሪኤቲቪቲ ምንጭ ነው ልዩነት። ሴሚናር ላይ ስንጫወት ሁላችንም አንድ አይነት የምናስብ ከሆነ እኮ ግማሾቻችን አናስፈልግም እንላለን። የምንፈልገው የተለያየ አስተሳሰብ ነው። እና ባህልን የመሰለ ነገር የለም። ባህላችን የረጅም ጊዜ ታሪክ ስላለን ባህል አለን። ያንን ባህላችን በተለይ በጎ በጎ ባህሉን አዲስ ደግሞ እንማር ነው። ስለ ኮንቲኒየስ ኢምፕሩቭመንት እዚሁ ውስጥ ጽፍ ያለሁኝ በሰፊው፣ እያደግን እየተለወጥን እየተሻሻልን የመሄድ ነገር እንዴ። ለምንድ ነው እዛው አንድ ቦታ የምንረግጠው? አዲስ ነገር ሞልቷል። በቴክኖሎጂ ብቻ ሳይሆን በተለያየ መንገድ እውቀት በየአይነቱ ያለሁ እና እውቀት ላይ የተመረኮዘ ለውጥ ብናደርግ ከዚህ ከጥገኝነት በሽታ እንወጣለን፣ ከድህነት በሽታ እንወጣለን፣ ከልመና በሽታ እንወጣለን። ያ ባህልን በማክበር ነው። አቶ አባተ፣ የምሻሻልን ጽንሰ ሐሳብ አሁን የነካኳቸውን አንድ ሁለት ጭብጦች ትንሽ ገፋ አድርገን እንወያይ። ስላልተቋረጠ እድገት ወይም ለውጥ ሂደት በአንድ ቦታ አለመቆም በጽሁፎም ይቃኙታል። መሻሻልን ለውጥን ስናስብ ከስርዓት ባሻገር አሁን የለውጥ ጅማሬዎች ከምናይባቸው ውጭ ብዙ ጊዜ ፈጥኖ የሚመጣልን የቴክኖሎጂ ጉዳይ ነው። አዲስ ነገር ተዋወቀ ያን መጠቀም የዕለት ተዕለት ህይወታችንን አቀለልን ይሆናል። የአስተሳሰብ መንገድን ማሻሻልስ ዘመን የጠገበ ታሪክ ያለንን ያህል ስር የሰደደ የቆየ አሰራር ልማድም አለ። ያም መሻሻል ያለባቸው ቦታዎች ተነቅሰው እንዲለወጡ እርስዎ አሁን እንደሚመክሯቸው አዲስ አስተሳሰቦችን ማስተናገድ እንዲቻል የተለመደ ያልሰራ መንገድንም አለመቀበል የለም እስኪ ደግሞ አልሰራም ብለን እንድንጠይቅ ማሰብ ይፈልጋል። አንዳንድ ምሳሌዎችን እናነሳለን። በዚህ በኩል የሚሉት ካለ እኔ መጽሐፍ ጽፌ አለሁኝ። የፋይዳ ትንታኔ ነው። የመጽሐፉ ስም ህንደሳ እና የፋይዳ ትንታኔ በእንግሊዝኛ ቫሊዩ አናሊሲስ እና ቫሊዩ ኢንጂነሪንግ ሁለቱም ታትመው ቀርበዋል። ገበያ አራት ዓመት ነው ሶስት ዓመት። እዛ ውስጥ በብዛት የቴክኖሎጂ ነገር እንዴት እንደሚለወጥ የስራ አሰራር ዘዴ እንዴት እንደሚለወጥ አሁን የኛ ጥሩ ምሳሌ ኢትዮጵያ ውስጥ ኢትዮጵያ አየር መንገድ። ኢትዮጵያ አየር መንገድ ስገባ ኢትዮጵያ አየር መንገድ ራሱ የስምንት ዓመት ልጅ ነበር። ያኔ የነበረን ዲሲ ስሪ እና ሲ ፎርቲ ሰቨን ነበር። ቀስ ብለን ዲሲ ሲክስ ቢ ውስጥ ገባን። ቀስ ብለን ሲቪ ፎርቲ ኮንቬየር አውሮፕላን ከዛን ከዛ በኋላ ነው ጀት የገባ ነው አስታውሳለሁ የኢትዮጵያ አየር መንገድ መሪ ቪካረል ይባላል። ዋይም ሲኤ ሄዶ ንግግር ሲሰጥ እኛ ኢትዮጵያ አየር መንገድ ከፒስተን ኤጅ ካልወጣንና ወደ ጄት ኤጅ ካልሆን ከዓለም ገበያ እንወጣለን ባጭር ጊዜ ውስጥ ብሎ የጄት አይሮፕላን እንድንገዛ ካምፔን ያደርግ ነው። ለውጥ ለውጥ መሻሻል አለብን። የኢትዮጵያ አየር መንገድ እንደዚህ ሰክሴስፉል ሆኖ የቻለው በዓለም ተወዳዳሪነት በመቅረብ ነው። ኮምፔቲቲቭ አድቫንቴጅ እንዲኖረው በእውቀት ላይ የተመሰረተ እድገት ነው እና ኢትዮጵያ አየር መንገድ እንደው የመጀመሪያውን የአውሮፕላን ሞተር እኛው ራሳችን ሰርተን ነምበር ዋን የሚል ምልክት ጽፈን ፎቶግራፍ ሁላችን የተነሳ ነው አስታውሳለሁ። ምክንያቱም በዛ ጊዜ አንድ አይሮፕላን እቃ ሲበላሽ ውጭ ሀገር ነበር የምንለው በኋላ ራሳችን ይህንን መስራት ጀመር። ግርማዊ ጃውያን ወይ አንድ ትልቅ ምኞት ዓላማ ነበራቸው። ይኸው ምንድን ነው? ኢትዮጵያ አየር መንገድ በኢትዮጵያኖች ብቻ እንዲካሄድ ይፈልጉ ነበር፣ እንድንረከብ ይፈልጉ ነበር። እና ኢትዮጵያኒዜሽን ፕሮግራም ነበረ፣ ኢትዮጵያዊ የማድረግ እውቀት የሚባል ነገር በእውቀት ላይ የተመሰረተ ኢኮኖሚ ለመገንባት አንዱ ትልቁ ምሳሌ የነበረው ኢትዮጵያ አየር መንገድ እና አሁን ያን ምሳሌ አሳይቷል። ኢትዮጵያ ውስጥ ይሰራሉ ከሚባሉት መስሪያ ቤቶች አንዱ እሱ ነው። አቶ አባተ፣ ይሄ ምናልባትም ሌሎች መሰል ጥያቄዎችን በምናባችን እንድናሰላስል እንድናስበው ያደርጋል። የግድ ነቀፌታም ባይሆን ዘመን የጠገበ የግብርና ልማት አሰራራችን ቶሎ የሚመጣ ነው። ብዙዎች ያነሱታል፣ ይተቹታል። ዛሬም በበሬ የሚታረስበትና በዚህ እጅግ በገዘፈ የሕዝብ ቁጥር የተለየ የተለያኗኗር ውስጥ ከብዙ መቶ ዓመታት በፊት ሲደረግ እንደነበረው መኖራችን ይጠይቃሉ። ወደ ዘመናዊ እርሻም ቢገባ አስተሳሰቡ ከዛ ብዙ ያልራቀ ይመስላል። ከመሬት ይዞታ ጋር፣ ከሰዎች ነጻነት አስተሳሰብ ጋር፣ ከምርታማነት ማደግ ጋር፣ ከብዙ ፈተናዎች ጋር ያገናኙታል። እርሶስ ከሚረዱት ዲሞክራሲ በመሻትና አዲስ ሀሳብ በመፈለግ ብቻም መምጣት አይችልምና እዚህ መሻታችን ውስጥ ሌላ ምን መታከል አለበት? ለውጡ የራሳችን እንዲሆን በተግባር ሌሎችን ከመለወጣችን በፊት በራሳችን ምን መቀየር አለበት? መሪዎች መሪዎች መሪዎች በጣም የተጎዳ ነው። መሪ እንዳይፈልቅ መንገዱ በደንብ ስላልተከፈተ፣ ዲሞክራሲ ቢመጣ እድሉ ይሄ ነው። ተወዳዳሪ መሪዎች። ይሄ የፖለቲካል ሲስተም ፖለቲካል ፓርቲ ስላልነበረ ነው እኮ ደርግ ሃይጃክ ያደረገው ለውጡን፣ የተማሪውን እንቅስቃሴ ቫኪዩም ተፈጠረ። ያኔ የፖለቲካል ፓርቲ ሲስተም ስላልነበረ ወታደሩ ስልጣን የያዘ እና መሪም ደግሞ ሊፈልቅ የሚችለው ያ የውድድር እድሉ ስነ ስርዓት የመንግስት ስነ ስርዓት እሱ ራሱ እዚህ ጻፍኩት አርቲክል ውስጥም ስለዚህ ስለ ኦክስን ፕላዊንግ ሞፈር ቀንበር እርሻ ያንን አምቢሽን ከዛ ለመውጣት እንዲ አሁን ለምሳሌ አንድ ሚውዚየም ብትሄድ አለ እዚህ ዋሽንግተን ዲሲ አንድ ሚውዚየም አለ። እኔ ብዙ ፎቶግራፊዎች አንስቻለሁ። እንዴት አርገው በሞፈርና ቀንበር ከማረስ ወደ ኮምባይን ሃርቬስተር እንዴት እንደደረሱ በየጊዜው ለውጥ በማሻሻል እነኝህን አግሪካልቸራል ኢምፕሊመንትስ በማሻሻል እንዴት አድርገው የግብርናን ድሮ ሰላሳና አርባ ፐርሰንት ገበሬ በነበረበት ሀገር ዛሬ የአሜሪካ ሶስት ፐርሰንት ወይም ማክሲመም ፋይቭ ፐርሰንት ኦ ፖፑሌሽን ነው በግብርና አሜሪካንንም አብልተው ለሌላም የሚተርፉ ያ ፕሮዳክቲቪቲ፣ ያ ኤፊሽንሲ፣ ያ ኤፌክቲቭነስ የመጣው በእውቀት ነው፣ በትምህርት ነው። ስለዚህ ይሄንን አሁን የተጀመረውን ከጎሳ ፖለቲካና የአገዛዝ አምባገነን ስነ ስርዓት ከሱ ብንገላገል ነው። ያንን ሁሉ ድል ውድድር በጣም ጠቃሚ ነው። ውድድር ሁለት ነገሮች ያፈራል ኳሊቲ ያፈራል እና ደግሞ ወጪን ይቀንሳል። አሁን ብዙ ቦታ ብክነት ነው ያለው። ይህን የፋይዳ ትንታኔ መጽሐፌን ብታይ አንድ አስራ አራት ዝርዝር ብክነቶች አሉ። እና ያንን ለማድረግ እውቀት ኦፐሬሽናል ኤክሰለንስ የሚባል ትምህርት አስተምራለሁ በአማርኛ የትግበራ ልዕቀት በሱ ለማስተማር በበኩሌ እንዳውም ለዶክተር አብይ ልኬ ነበረን፣ መቶ ሰው መጥቼ በነፃ ላስተምር ብዬ መጽሐፌንም ልኬ ነበረን። ይድረሰው አይድርሰውም አላውቅም። ጠብቃለሁ። እንደ እሱ አይነቱን ድጋፍ የሚፈልግ አስተዳደር መሆኑን በይፋ ተናግረዋል። እንደ እርሱ አይነቱን ድጋፍ ደግሞ የሚቀበሉበትም ሁኔታ እንሰማ ይሆናል። አቶ አባተ ኢትዮክራሲ በሚል አዲስ ጽንሰ ሐሳብ መሰረት በኢትዮጵያ ውስጥ ሁነኛ የዲሞክራሲያዊ ሽግግር ለውጥ እንዲኖር ይልቁንም ደግሞ ኢትዮጵያዊነት መንፈስ እንዲላበስ በእውቀት ላይ የተመሰረተ የለውጥ ሂደት መዘውሩ መንቀሳቀስ እንዲጀምር የሚመክሩበት ረጅም ጽሑፍ በአማርኛም በእንግሊዝኛም አቅርበው የትኩስ ስሜት በዚህ ሰዓት የሚከታተሉን አድማጮችም እንዲሟገቱ፣ እንዲነጋገሩበት የሚያበረታታ በሌሎችም የሚጋባ ይመስላል። ሌሎች ባለሙያዎችን ጨምረን በዚህ ባነሷቸው ሀሳቦችም ሆነ ሌሎች ላይ መልሰን እንደምናገኘው እንደምንወያይ ተስፋ አድርጋለሁ። ለአሁኑ ግ አመሰግናለሁ። እግዜር ይስጥልኝ። እድሉንም ስለሰጣችሁኝ፣ አቶ አሉላ ቪኦኤን በጣም አመሰግናለሁ። እግዜር ይስጥልኝ። ma lo la ya ne ma li chingala marie ya ma marie shetema ya la chingala

اشتم اصغي تاتمتمو اينشمانا ايا تسلم اللماو سوية فراوة في المدة دي ድንቁርናን መንጥሬ እውቀት ፍሬ የምዘራ የብርሃን ቀንዲ ልጄ ከአድማስ አድማስ የምጣራ መምህር ነኝ። ውበት አድናቂ ቅርስ ፈጣሪ የብዕር አባት ጥበብ አዝማሪ የቀለማት ቀንድ ሐቅ አስተማሪ ምርምር ወዳድ ሕያው ችቦ አብሪ መምህር ነኝ። የፊደል አባት የጥበብ ጮራ ብርሃን ፈንጣቂ የቀለም አውራ ጎዳና ቀያሽ ሕይወት ጠባቂ ትውልድ የገንቢ ችግኝ አጽዳቂ መምህር ነኝ። ቀንበጥ ችግኞቼን በመንፈስ አርክቼ ከውቀት ኅብስት መግቤ ከቁም ነገር ወይን አጠጥቼ ተስፋን ከተክሎቼ ሳይ በድካሜ የምረታ ፍሬን ካዝመራየት አገኝ በሙያዬ የምመካ መምህር ነኝ። ገጣሚና ጸሐፊ ተውኔት አለማየሁ ግብረ ህይወትን መምህር ነኝ ነበረ። ዛሬ ሁለተኛ ግጥም አድርገን ያቀረብ ነው። አዲሱ ገጣሚው አለማየሁ ግብረ ህይወት ያነበበልን መምህር ነኝ። ቀረብ ያለ ስሜት ያጫርብህ ይመስላል። መምህርነት እንደ ጋዜጠኝነት የምወደው ሌላው ሙያ ነው እና በዚህ በረዥሙ ቫኬሽኔ እሱ ላይ ሊወድቅ ይችላለሁ የሚል ነገር አለ። ልክ እንደተጻፈው ባልሆንም መሆን ስለምመኝ ሙያውን ስለምወዳው ልዩ ስሜት ችሮብኛል። ልክ ነው። የሁለት ሙያ ባለቤት አንዳንዴም ከሁለት ያለፈ ሲሆን ይመጣል። በኋላ ላይ ታዲያ ገፋ አድርገን የምንመለከተው ፍቅሩ ነው። እንግዲህ ችሎታው ይኑር አይኑር፣ ባላቀም ፍቅሩ አለ። ቅድም ምልክት ሰጥተሃል አዲሱ። የአዲስ አበባውን መስኮት መከፈት ለሚጠባበቁ አድማጮቻችን አሁን ንጉሥ ያክልሉን ይዘን ተመልሰናል። ንጉሴ እንዴት አመሸህ እንደምን ሰነበትክ የዛሬ ዝግጅት ዝግጅተን በዚህ ለመጀመር ነበረ ያሰብኩት ግን እናንተን ሳያችሁ ሌላ ብዙ ሰፋ ያለ ዝግጅት ስላላችሁ ይሄ ለዛሬ የሚሆን አይመስለኝም ምናልባት ለሚቀጥለው አስራ አምስት ቀን ጥሩ ቀጠሮ ነው መልካም ነው የያሬድ ጉዳይ ባለፈውም በተከታታይ ያቀረብካቸው ያሬድ በስፋት ከሚታወቅበት ውጪ ያለውን ሙያውንም እያሳየህን ነው ለሚቀጥለው የራዲዮ መጽሔት እንመለስበታለን ብዙ አድማጭም ጥሩ አስተያየት ሰጥቷል። ንጉሴ በነገራችን ላይ በጣም ጥሩ ነው። ታዋቂውን ኢትዮጵያዊ ሊቅ ጥሩ አድርጎ አስተዋወቀው ከእንግዳው ጋር ተብላላል። አመሰግናለሁ በጣም እንግዲህ እንደ ጠረጠርከው ዛሬ ዝግጅታችን ለየት ያለ ቀለም ያለው ነው። በመግቢያችን አዲሱ ፈንጠቅ አድርጓል። እሱ ረዘም ያለ እረፍት ያለው ምናልባት ማረፍ ብቻ ሳይሆን የፈቃዱ የሆኑ ስራዎችን የሚሰራበት አዲሱ ህይወት ምዕራፍ የሚጀምርበት ነው። ወትሮ በልማድ ጡረታ እንላለን ከጋዜጠኝነት ጡረታ አይወጣም እና ለሁሉም ይሄ ለየት ያለ ምዕራፍ የሚጀምርበት ላይ የየግል ገጠመኞቻችሁን ጨምረን አንዳንድ ትውስታዎችን እናንሳ። ንጉሴ በጣም ደስ ይለኛል። በእርግጥ እንዳልከው የዛሬው ምሽት ድባብ እንደው ሀዘንም የደስታም ያጠላበት አይነት ነው የሚመስለው። ነገር ግን ደስ የሚለው ወገን አንድ ጋዜጠኛ በአድማጭ ተወድዶ ተከብሮ እንደ አዲስ ሊያሰራ የሚችል አቅም ይዞ በጡረታ ሳይሆን እኔ እንደምለው እንደው በመስሪያ ቤት ህግ መሰረት የእድሜ ወሰን ከቋሚ ስራ በክብር መሰናበት፣ ይሄ ራሱ አንድ ደስ የሚያሰኝ ነገር ስለሆነ በእውነቱ በጣም ደስ ብሎኛል። አለቃችን ታደሰሙኝ ነው ምን ይል ነበረ? ጡረታ መውጣት እንደ አዲስ መቀጠር አዲስ ስራ መጀመር ማለት ነው ይል ነበር እና አዲሱ እንግዲህ ይሄን አዲስ አቅም ይዞ በጡረታ ዋዜማ ያገኘውን ሌላ አዲስ ስራ ደግሞ ይሰራል ብዬ ተስፋ አደረጋለሁ። አሉላ አግባብም የሚያስማማም ይመስለኛል። ታዴ ነብሱን ይማር ጥሩ ነው ያስቀመጠው። እኔም ለትኩስና ስሰራ ከከረምኩት ከሰላሳ አመቱ ሥራ ባላነሰ በሥራ የሚጠምድ እቅድ ይኖረኛልና ልክ ነው። ሌላ ስራ የመጀመር ነው። አዲስ ምዕራፍ ብለን ተስማምተናል። ከትውስታዎቻችሁ ማህደር እንዘልቃለን። አዲሱ ኋላ ላይ ቀጠሮ የያዝንበት ስቱዲዮ የሚጠብቀን ጉዳይ አለ። የሙያህን ጉዳይ ገፍተን የምንወያይበት በአካል በገጽም አድማጮች ማየት ይፈልጋሉ በሚል የቪዲዮ ቃለምልልስ የምናደረግበት ዛሬ ተጠያቂ ጭምር የምንሆንበትን ይዘናል። ወደ ኋላ ላይ ከሱም ቅምሻ እናመጣለን። ወደ ራዲዮ መጽሔት ታዲያ ከንጉሥ አክሊሉ ጋር ታሪክ አላችሁ። በራዲዮ መጽሔት ብቻ የተገ ገታም አይደለም። በርካታ አመታት ወደ ኋላ የሚመለስ ሌላ አንድ ተወዳጅ የሬዲዮ ስራችሁ ወደ ኋላ ብዙ ጊዜ ይወስደናል። እስኪ ትውስታዎቻችሁን እንጋራ ንጉሴ። የእሁድ ጠዋት ፕሮግራምን ቆየት ብለን እናነሳለን። ታሪካችሁ ከዚያ ነው የሚጀምረውና የራዲዮ መጽሔት ተጀምሮ አንተ የተቀላቀልክበትን አጋጣሚዎች አያይዝልን። እንዴት እንደጀመርክ ታስታውሳለህ? አስታውሳለሁ በሚገባ ሉላ። በሺህ ዘጠኝ መቶ ዘጠና ስድስት ከዘጠና ሰባት ምርጫ ዋዜማ ጀምሮ ነው በቋሚነት የዚህ ፕሮግራም ደንበኛ የሆንኩት። ከዛ በፊት እንዲሁ አልፎ አልፎ ምን ና አዲሱ በሚሰሩበት ጊዜ አንዳንድ ነገሮችን ሲጠይቁን ይተባበር ነበር እና እንግዲህ ወደ አስራ አምስት ዓመት ገደማ ነው። ከአንተ ቀደም ብዬ አዲሱን አገኘው ከእሱ ጋር ቆየው። ከአንተ ጋር ደግሞ አብረን ተቀላቅለን ጥሩሱን ስራ ቆየን። አሁን ደግሞ ዛሬ ሳይ አዲሱን በብዙ መንገድ የሚለያይ ስለነበረ ምስ ለምን ከበድ ይላል። አዲሱ ብቻ ነ አንተው ጀምረኸዋል እንዳልከው ይሄን ሌላ የሕይወት ምዕራፍ የሚሸጋገርበት አድርገን ጫን ያለውን ስሜት ከሆነው በላይ እንዳይጫንን አድርገን ገራገሩን እንነጋገራለን። ታዲያ አንተ ራስህ በራዲዮ መጽሔት የምትሳተፈው ከራዲዮ ኢትዮጵያ ለቀህ አዲሱ አሁን ወደሚገባበት ረዘም ያለ የሚለው የእረፍት ጊዜ ወይም በምርጫ በፈቃዳቸው ወደምትሰሩ ስራ ከገባህ ብዙ ጊዜ ቆይተሃልና፣ አንተ ትመስለኛለህ እጅዘህ መንገድ የምታሳየው የዚህኛው አለም መንገድ እንዴት ይመስላል? የምትለው በጡረታ ተቀድመዋል ለማለት ነው። ትክክል ልክ ነው። ብዙ ትዝታ ነው ከአዲሱ ጋር ያለኝ። በተለይ ከአሜሪካ ድምፅ ሬድዮ የረዶ መጽሔት ጋር ከተቀላቀልኩበት ጊዜ ጀምሮ ብዙ ነገሮችን ከአዲሱ ልማር ላውቅ ች ያለሁ። ለፕሮግራሙ ያለው ሀሳብ ሁልጊዜ ለፕሮግራሙ እንደተጨነቀ ነው። ዛሬ አንድ ፕሮግራም ጨርሰን ገና እንደተለያየን ማለት በስልክ በሚቀጥለው ሳምንት ምን አለህ? ምን ትሰራለህ? ምን ታደርጋለህ? እያለ ፕሮግራሙ በጣም ያስባል። እስከ መጨረሻው ድረስ እንዲሆነ ነው አዲሱ የዘለቀው እና ጥሩ ባህል ነው በእውነቱ ሁላችን በዚህ መንገድ አስተምሮናል ብዬ ያስባለሁ። አዲሱ እንግዲህ ትጠየቃለህ ብለናል። በእርግጥ በኋላ የምትጠየቀው ዘለግም ያለ የህይወትህን የተለያዩ ጫፎች የሚመለከት ነው። ራዲዮ መጽሔትን በተለይ ደግሞ ከንጉሴ ጋር ሆነን የምናወጋው ውስጣዎቻችሁን መለስ ብለን የምናይበት ዝግጅት ላይ እስኪ አንዳንድ ነገሮችን አጋራን። ከንጉሴ ጋር ቀላል እንደነበረ ለአንተ ገምታለው። በራዲዮ ኢትዮጵያ በእሁድ ፕሮግራም ረዘም ያለ ጊዜ ለየት ያለ ፕሮግራም ስለሰራችሁ የዚህን የአሜሪካ ድምጽ ራዲዮን ጠባይ የራዲዮ መጽሔትን ጠባይ የመሰለ ንጉሴ እንዲሰራ እንዲቀላቀለን ስታደርግ አንተ ነበርክና ምክንያቱ እንዴት ነበረው? ምርጫ የትክክል ነበር። አሎላ ንጉሴ ይገርመሃል። ይኸውድ ፕሮግራም ጋሳሌድ እዚሁ እኛ ቤት የተጀመረው ይሄንን የራዲዮ መጽሔትን በወቅቱ የክፍላችን አለቃ አቶ ንጉሴ እንዲህ አይነት ፕሮግራም ብንሰራ አዲሱ እናንተ ድሮ ኢትዮጵያ እንድትሰሩ ነበረ ሲል ጥሩ ነው ደስ ይለኛል ስለው ሰሎሞን ክፍሌ ለምን ታዳስሶ አይቀጥለውም፣ አንድ ሰው ይዞ ይላል። እሺ ተባለ። ስብሰባ ላይ ማ ይሁን ተባል፣ ሚሚ ተመረጠች። ሚሚ በራዲዮ አቀራረብ ማደንቃት ነኝ እስካሁን ድረስ። ሌላው ነገር እንዳለ ይሁንና፣ እንዲህ አይነት አቀራረብ መቀባበል መቻል፣ እንደዚህ አይነት ንጉሴ፣ እንደዚህ አይነት ጠባ ያለው ሰው ነው። ጎበዝ ነው። በእሑድ ፕሮግራም በጣም ተለማምደናል። ነፍሱን ይማር ታዴ፣ ጥሩ አድርጎ ገርቶናል። ታደሰሙለ፣ ደጋግማችሁ ጎበዝ ነው። ወዲያው እኛም ደግሞ ለመያዝ ለመከተል የሚለንም ለማጥናት አልተቸገርንም። ጥሩ ምርጫ ነው የመረጡትላለሁ። አቶ ገዳሙና ታደይ እና ንጉሴም በዛ ነው የማውቀው። ለዚህ እኛ ጋር የራዲዮ መጽሔት እንዲሰራ የፈለግኩትም ንጉሴ ያንን ችሎታውን ያቀራረብ ችሎታውን ሲገልጽ ሰው አእምሮ ውስጥ ቁጭ የሚል ነገር ነው ጽፎ የሚያነበልህና ያንን ችሎታ እዚህም ለቪኦኤ አድማጮች እንዲያጋራ ስለፈለግኩ አለቆቻችን ምስጋና ይግባቸው፣ በእውነቱ ፈቀዱለት ባቀረብኩት ጥያቄ መሰረት እና እሱ የሚልካውን ተከታትዬ እኔ ኤዲት አድርጊያ ስተካከል አይፈልግም። የንጉሴ ስራ በእርግጥ ግን ለሰአቱ እንደሚስማማ እርገት አቀርበዋለህ እና ንጉሴን የመረጥኩት በዚህ ምክንያት ነው። ምርጫም ትክክል ነው የምልህ ለዚህ ነው። ስማማ አለው። ቆጥሮ የበዛ አድማጭ አለው። ንጉሴን ፕሮግራም በየራዲዮ መጽሔት የሚጠብቁ አንተ ወደ አዲሱ ምዕራፍ ብትሸጋገርም፣ ንጉሴ ከእኛ ጋር ይቀጥላል። እንዲሁ ለዛ ያላቸው ዝግጅቶች ማቅረቡ አይቋረጥም። ለአድማጮች በአንድ ጊዜ ሁለት ሰዎች እንዳላጡ እነግራቸው ፈልጋለሁ። ንጉሴ ለአዲሱ አዲስ የሚመስለው ዓለም ይሄ ቀደም ብለህ አንተ ከረጅም ጊዜ በፊት ከመደበኛ ስራ ወጥተ ነገር ግን ከጋዜጠኝነት ሳትለይ በራዲዮ መጽሔት በአሜሪካ ድምጽ ራዲዮ ብቻ ሳይሆን በኢትዮጵያ ሬዲዮም ከቅርብ ጊዜ ወዲህ የምትሰራቸው ፕሮግራሞች እንዳሉ አውቃለሁ። ከስነ ጽሁፍም አልተለይህም። እንዲያውም አልፈህ ድምፃውያኑ ጠፉ ብለህ ዜማ ሁሉ አቀንቅነሃል፣ ጥሩ ድምፅ አለህና። አዲሱን ምን ይጠብቀዋል? እስኪ የሚገባበትም መንገድ ከወዲሁን ጀምረው ሁለት የምትጋሩት ነገርም አለ። ይህን እንግዲህ አስቀድሞ እሱ ምናልባት ሰምቶ የስነ ልቡና ዝግጅት አድርጎ ከሆነ የበለጠ ሊመልሰው የሚችለው ላይ አዲሱ ይመስለኛል ግን ብዙ ስራዎችን መስራት የመቻል አቅም እንዳለው አውቃለሁ። ድምፁ እንደውም እን አሁን ባያሰማኝ ሲያስተናግድ ስሰማው ሰማው የሰውዬ እንዴት ነው እየታደሰ እንደገና የጡረታ ዘመኑ ይታደስበት ፈልጎ ነው እንዲሁ እያልኩ ነበር። እና በድምፁም በብዕሩም በሁሉም ነገር መስራት ይችላል። እዚህ ሀገር ውስጥም ይመጣ እዛ እናንተም ጋር ሆኖ እዚህ ከኛ ጋር እዛም ደግሞ እናንተ አካባቢ ሊሰማ የሚችል ነገርም ማቅረብ ይችላል። የራሱን የህይወት ታሪክ የራሱን ባዮግራፊ እስከ እስካ ዛሬ ድረስ የሰራቸውንም ስራዎች በመጽሐፍ ብዙ ነገር ሊያበረክትልን ይችላል ብዬ አስባለሁ። በጣም ደስ የሚለኝ አዲሱ ደግሞ ቅድም እንዳልከው መሀል ላይ ጠቅሰዋል፣ ሁለት ሙያ ያለው ሰው ነው። የቤተ ክህነት ሙያውን ትንሽ መከረባቱ ውስጥ ደበቅ እያደረገ ነው እንጂ በዚያም በኩል በአቃቤ ሰዓትነቱ እንግዲህ አልፎ አልፎ ጊዜውን በዚያም ያሳልፋል፣ የነፍስ ምግብ ያገኛል እና በዛ የመንፈስ ምግብ ያገኛል እና በዛ በዛ ሁሉ እየተደሰተ ስራዎች ስራዎችን ይሰራሉ ብዬ ተስፋ አረጋለሁ። ብዙ መልካም ነገሮች እንደሚጠብቁህ እየተነገረ ነው። አዲሱ ጥሩ ነው፣ ተስፋ ይሰጣል። ይሄ መልካም ነው። አዲሱ ቀደም ብዬ ደጋግሜ ያነሳሁት የህይወት ታሪክህን በዝርዝር የሚመለከቱ አንዳንድ ሀሳቦች፣ ቃለ ምልልስ ወደ ኋላ ላይ ይቀርባል። ከንጉሴ ጋር የምንጋራቸው አንድ ሁለት ነጥቦችን እናከል ንጉሴ ቀድም ሁለት ነገሮችን ጠቅሰሃል። ኢትዮጵያም እዚህም ሰራ የሚችላቸው ከሙያው ጋራ ሁለት አይደለም እንዲያውም ሶስት ሙያ ይዞ ነው የሚወጣውና፣ አዲሱ እንደተመለከትከው በቅርብ ጊዜ ወደ ኢትዮጵያ መጥተውም አግኝተዋል ና የአካል ብቃቱም ገና ጎረምሳ ነው የሚመስለው መስለው ነው። ስለ ጉርምስናው ሲሟገት እያየህ ነው ንጉሴ። ጉርምስና ነው እንዴ? የከባድ ሚዛን እንደው ሻምፒዮና ነው እኮ። አዲሱ ራሱን ጠብቆ በጥሩ ሁኔታ ያለ ሰው ነው እና ዜና ብዙ ይሰራል እያስባለሆነት ለአድማጮች ዘና የሚያደርጉ ከትውስታዎቻችሁ የሚካተቱ በቀደመው አስር አመታት በላይ በሰራበት የእሁድ ፕሮግራም የሚሆን በኢትዮጵያ ሬዲዮ በሰራበት በራዲዮ መጽሔት አንተ ከተቀላቀልካቸው በኋላ በሰራችኋቸው የምታስታውሷቸው እንደው ለየት ያሉ ናቸው የምትሉት ለራዲዮ መጽሔት አድማጮች የምታጋሩት የተለየ አጋጣሚ ካለ የመጨረሻ ነጥቦቻችን እናርጋቸው። የማስታውሰው አሉላ ምራሴ አንተ ያለህበት የምርጫ ዘጠና ሰባት ጊዜ በጣም ደስ ይለኛል። ያን ጊዜ የሰራናቸው ፕሮግራሞች ከሰው አይምሮ የማይጠፉ በመላው ዓለም ያሉ ኢትዮጵያውያንን የሚያነቃንቁ በተለይም ደግሞ የቀድሞ የዩኒቨርሲቲ ተማሪዎችን የስልሳ ስድስት አብዮት እንዲመጣ ትግል ያደረጉትን ሁሉ የቅንጅትና የኢህአዴግ መሪዎች ሸራተን በሚፈራረሙበት ጊዜ ይሄ ራሱ ፕሮግራሙ ደገም ተብሎ ያን ጊዜ የነበረው አለቃ አዞ ፕሮግራሙ ምሽቱን ሁሉ ሲደገም እንደነበረ በጣም ተዝ ይለኛል። እና እንዲህ እንዲህ አይነት ፕሮግራም ወደፊቱን ማስታወሻ ሆነው ለዝክረ ነገር ሊቀመጡ የሚችሉ ብዙ ብዙ ነገሮችን ፈርተናል። እና ይሄእኔሁነቱ በጣም ትዝ ከሚሉ ነገሮች እነዚህ ናቸው። ሌላው ለእነትን እየተሰጠን የምፈልገውን ነገር በባህሉ፣ በቋንቋው፣ በሃይማኖቱ ፕሮግራሙ ክፍት ሆኖልኝ እንድሰራ ያረጋችን እናንተ ናቸው። እዚህ ላይ ለዝክረ ነገር የሚሆን አንድ ነገር ብናገር ደስ ይለኛል። ስለ ጡረታ ነው አንድ ጊዜ ማስታወቂያ ሚኒስቴር ውስጥ የስድስት ወር ፕሮግራም ግምገማ አርገን ነበር። የሁድ ፕሮግራምንና እኔ የከተማ ማህበራት ፕሮግራምንም በተደራቢነት አዘጋጅ ስለነበረ አዲሱ የህግ ፕሮግራም ይሰራ ነበር። በቃኝ ይሄ ፕሮግራም ከቀበሌዎች ጋር፣ ከህዝባዊ ድርጅቶች ጋር፣ ከከንቲባዎች ጋር የሚያገናኝ ፕሮግራም በመሆኑ ብዙ ቻለንጅ ያለበት እና ይብቃኝ፣ ሌላ ሰው ደግሞ ይተካና ይስራ፣ ወደ ሁድ ፕሮግራም ላይ ላዘንብል የሚል ሀሳብ ነበር ያቀረብኩት እና ዛሬ ሲያትል ይመስለኛል የሚገኙት አለቃችን ሚኒስትሩ ሻለቃ ግርማ ይድማ ከውጭ እንደተመለሱ ነው ይሄ ጉባኤ የተካሄደው እና እዛ ስለ ስራ ጉብኝት የሄዱበት ሀገር፣ የዛ ሀገር መሪ የሬዲዮ ፕሮግራም ተከታታይ ናቸው እና ከፕሮግራሞቹ መካከል ደግሞ የአንድን ጋዜጠኛ ፕሮግራም አጥብቀው በየሳምንቱ ይከታተላሉ። አንድ ወቅት ይህንኑ ፕሮግራም ሲከታተሉ ጋዜጠኛው አራት ሳምንት ሙሉ ጠፍቶባቸዋል ከአየር ላይ እና በኋላ ይጠይቃሉ። ማስታወቂያ ሚኒስትሩን ምንድን ነው ከሌ የሚባል ጋዜጠኛ ጠፋ፣ የት ሄደ፣ ምን ሆነ፣ ታመመ ወይስ ምንድን ነው ብለው ሲጠይቁ፣ አይ ጡረታ ወጥቶ ነው ይሏቸዋል። እንደ እንደሱ አይነት ሰው ጡረታ የአይነት ድምፅ ይዞ የአይነት አነጋገር ይዞ የአይነት አንደመት ምንም እድሜው ለጡረታ የደረሰ ቢሆንም እንደገና ተመልሶ የሆነ ዘዴ ተፈጥሮ ይሠራ የሚችልበት መንገድ መመቻቸት አለበት ብለው ወደ ስራው እንደመለሱት አድርገው ጠቅፈው እኔንም አንተን ከዚህ ፕሮግራም ለማንሳት ትንሽ ይከብደናል ብለው በዚሁ አይነት እንደ ሞራሌ እንዲጠበቅ አድርገው እንደ ሸኙ እናስታውሳለሁ፣ እና እንደው አዲሱ የሚቻልበት መንገድ ካለ አልፎ አልፎ እንደ የፕሮግራሙ ግባት እየሆነ እንደው እንደ እንግድነትም እየቀረበ በውስጡ የሚመጣበት መንገድ ቢመቻች ደስ ይለኛል። ማለት ፈልጌ ነው። መልካም ሀሳብ ነው። አለቆቻችንም በዚህ የሚስማሙ። አመሰግናለሁ። ንጉሴ ንጉሴ፣ እናመሰግናለን። አዲሱ ምናልባት እኔ እናንተ ተመልሰን የምንመጣበት የህይወት መንገድህን አጠቃላይን ጉዞ የምንመለከትበት ዝግጅት አለና ወደ ኋላ ላይ እናመጣለን። ንጉሴ ለአንተ ነው እድል የምሰጠው። ከአንተ ጋር የምናደርገውን ወጋችንን የምንቋጨው በአንተ የዘፈን ምርጫ ይሆናል። ንጉሴ ምን ትጋብዛለህ? ለአድማጮቻችን። ወረብ እንዳይ መርጥ እፈራለሁ። ዘፈን ነው የተባልከው ንጉሴ አይደለም እኔ እንግዲህ ሞወዶ ለፈል ለአብዛኛው የሙሉ ቀን እንመለሰን ነው ያን ጊዜ እያዘፈነ አንዳንድ ጊዜ የምንወቀሰው እናንተ ወፍራም ቀጭን ባያችሁ ቁጥር እየተባለ ሰውነቷ እንደው፣ ሰውነቷ አሉላ። ሰውነቷ የሚለው ዜማ ከተነሳ በእሁድ ፕሮግራም ስንሰራ፣ ንጉሴ አሁን ስናገር ያስታውሰዋል ብ ተስፋ አደርጋለሁ። ሰውነቷን ብዙ ጊዜ እንመርጣለን እና እሁድ ከእሁድ ፕሮግራም አስተናግደን ስንጨርስ ምሳ በልተን ወደ ስቴዲየም ነው የምንሄደው እና አንዱ ስቴዲየም ውስጥ እናንተ ሰዎች ሰውነቷን እያጫወታችሁ ይሄ አሁን ሜዳ የሚጫወተው ተጫዋች ያን ሰምቶ እንዴት ይንቀሳቀሳል? እዚህ ሜዳ ላይ ምንድን ነው የምሰሩት? ተጫዋቾቹን እንዷ አማለላችሁብን ብለው ወቅሰውናልና፣ ጥሩ ነው የሙሉቀን መምረጥህ። እኔ ሙሉቀን የምወደው አርቲስት ነው። i okay. ጊዜ እናመሰግናለን። ቀሪውን ጊዜ እንግዲህ እኔና ሎላ አጠናቀን የዛሬውን ፕሮግራም እንፈጽማለን። ዜርስጥልን ጉ በጣም አመሰግናለሁ። በጣም አመሰግናለሁ። አሉላ ወጣት ነው። እንግዲህ በወጣት መቱ ከእኔ ከአረጋዊ ጋራ የተወሰነ ጊዜ እንዲሆን አብረን እንቆያለን። አዲሱ ስላደረገልኝ ሁሉ እንዳመሰግነው ፍቀድልኝ። ዜርስጥልኝ አዲሱ አመሰግናለሁ። መቶ ዘመንህ የተባረከ የተቀደሰ እንዲሆን እመኝልሃለሁ። ጥሩ ጊዜ አሳልፈናል። በጣም በጣም ደስ ብሎኝ እና ከአነጋገሬም ትረዳለህ ይት ቅር እያለ ይመስል ስለ ይህ ጊዜን ይስጥልኝ። ለባለቤቴ ይላል አንተን ምስጋና አቀርባል። ለጊዜው እንግዲህ ከአየር ነው ከራቤ መጽሔት የምንለያየው። አንለያይም። ወደፊት በሆነ ስራ እንደውም እንገናኝ እንችላለን። አንተም ችሎታ ነው እኛ ጋር ያመጣህ። እግዜር ይስጥልኝ። አንተንም አመሰግናለሁ። አንለያይም የሚለው ዘፈን ጥሩ ነው። አዲሱ እንግዲህ ከዚህ ቀጥለን በቪዲዮ የምናደርገውን ቃለ ምልልስ ከእሁድ ጠዋት እስከ እሁድ ምሽት የሚል ስያሜ ሰጥተነዋል። ከዚያ ሰፊ ቃለ ምልልስ በመጠኑ ለራዲዮ መጽሔት ሰረቅ አድርገን ልናካፍል አቅደን ነበር። ሰዓታችን ግን ያለቀ ይመስላል። ሙሉ ዝግጅቱን ቀደም ብዬ እንደጠቀምኩት በድረገጻችንና በሶሻል ሚዲያ ገጾቻችን ላይ በሚቀጥሉት ጥቂት ቀናት ውስጥ እናስቀምጣለን። ወዲሁም በተከታታይ በሬዲዮ ፕሮግራሞቻችን እናቀርባለን። ታዲያ ስንብቱ ሰላሳ አመታት አብረው የዘለቁ አንጋፋ የሙያ አጋሮች ዛሬም እዚሁ አሜሪካ ድምጽ የአማርኛው ክፍል ያሉ ጓደኞችህ ድንገተኛም ነው አልነገር ናቸውም። ይህን ቃለ ምልስ እንሰራና በሚቀጥለው የራዲዮ መጽሔት ድምጻቸውን እንዲያሰሙ ገጠመኞቻቸውን እንዲያጋሩ እንጋብዛለን ከቀድሞ የሙያ አጋሮችህና ከአድማጮቻችን ራዲዮ መጽሔት አድማጮችም የእነሱንም ድምጽ መስማት እንፈልጋለን። የሚቀጥለው የራዲዮ መጽሔት የሚበልጠውን አሁን ባልኳቸው ድምጾች የሚሞላ ነው። እንግዲህ ያን የተደባለቀ ስሜት ይዤ ነው የምሰናበትህ። አንጠፋፋም ብዬ በራዲዮ መጽሔትም ተስማሚ እድሎችን ባገኘን ቁጥር እንደምናገኝህ ተስፋ አደርጋለሁ። የሚቀጥለው አዲስ ምዕራፍ ደግሞ እንዲሁ የተሳካ የልብህ የፈቃድህ ይሞላልህ እንዲሆን እመኛለሁ። ለነበረን ግሩም ጊዜ ጥሩ የስራ ጊዜ ውጣ ውረድ ይኖረዋል። ሁል ጊዜም የእኛ ስራ መከራከር፣ መነጋገር ይጠይቃል። ያም ነው ውበቱ። ሁሉም አመሰግናለሁ። አዲሱ መልካም ነገር መመኝልሃለሁ። በጣም አመሰግናለሁ። የሙዚቃ ምርጫ እድል ለእኔ ሰተኸኛል። በነገር ላይ አንተ ደግሞ ለዚህ ፕሮግራም ያለህን ፍቅርና አክብሮት ከዚህ ቀደም በሆነ አጋጣሚ ገልጫለሁ። አሁንም በድጋሜ ገልጣለሁ። ብዙ ሰው ሲያገኘን አንተንም እኔንም አብራችሁ እኮ እንዴት እንደተስማማችሁ ይሉናል። እውነት ነው ተስማምተናል። ወደ ማይክሮፎን ስትመጣ በፈገግታና በጨዋታ ነው። ይሄ ሁሉ በጣም ትልቅ ስሜት ያሳድርብኛል። አንተንም በጣም አመሰግናሃለሁ። አድማጮች ይህን እንዲያውቁ ፈልጌ ነው ያነሳሁት። በተረፈ ለስንብት ሙዚቃ እንድመርጥ እድል ስለሰጠኝ አመሰግናለሁ ንጉሴ። ቀደም ሲል የምወደውን ድምፃ ይወስዶብኛል ሙሉ ቀንን ልመርጥ ያሰብኩት እሱን አይደለም። በእርግጥ ሌላ አዘጋጅቻለሁ። የራዲዮ መጽሔት ገና የመጀመሪያ ቀን አየር ላይ ሲወጣ የመጀመሪያ ሙዚቃችን የወዳጅ የጓደኛ የግርማ ነጋሽ የኔ ሀሳብ ነበረች። የራዲዮ መጽሔትን በጀመርኩበት ሙዚቃ የመጨረሻ የራዲዮ መጽሔት ዝግጅቴን በዚሁ ሙዚቃ ማብቃት ይፈልጋለሁ። I'm a ይህም አጠቃላይ ዜና ላሰማችሁ። በመላ ኢትዮጵያ በነገ ሁለት ሁለት መቶ ሚሊዮን ችግኝ ለመትከል ታስቧል። በዚህም ምክንያት የመንግስት መስሪያ ቤቶች ዝግ ሆኖ እንደሚውሉ ተገልጿል። ይህ የሁለት መቶ ሚሊዮን ችግኝ መትከል ዘመቻ ቀደም ሲል በጠቅላይ ሚኒስትር አብይ አህመድ ታውጆ የነበረው የአራት ቢሊዮን ዛፎች መትከል ዘመቻ አካል ነው። ኢራንና የዛሬ አራት ዓመት የተፈረመው የኢራን ኒውክሊየር መርሃ ግብር ፈራሚ የሆኑ ቀሪ አባል መንግስታት በውሉ እንደሚጸኑ ዛሬ አስታውቀዋል። ይሁን እንጂ አውሮፓውያኑ ከውሉ የወጣው የትራምፕ አስተዳደር ከጣለባት ማዕቀቦች እፎይታ የሚሰጣት እርምጃ ካልወሰዱ ቃሏን እንደምትቀንስ ኢራን ስታስጠነቅቅ ቆይታለች። ዩናይትድ ስቴትስና እስራኤል አብረው የሰሩት የሚሳይል ጥቃት መከላከያ ስርዓት አስተማማኝና ውጤታማ መሆኑን አላስካ ግዛት ውስጥ ካደረጉት ሙከራ በኋላ አረጋግጠዋል። የማጠቃለያ ዜናው ይኸው ነበር። ክቡራትና ክቡራን አድማጮች ጤና ይስጥልኝ። የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪያችን ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና እኔም አዲሱ አበበ በዚሁ እንሰናበታለን። ሰላም፣ ደህና አደሩ።